ፕሬዚደንት ዶናልድ ትራምፕ ከውጭ የንግድ ተቋማት የሚያገኟቸውን ክፍያዎች የማጽደቅ ህገ መንግስታዊ ስልጣናችንን ረግጠዋል ሲሉ ከሁለት መቶ በላይ የሚሆኑ የዩናይትድ ስቴትስ ዲሞክራት የምክር ቤት እንደራሴዎች ክስ አሰሙ። የፕሬዝደንቱ የንግድ ወለድ የገንዘብ አከፋፈል ህግን ይጥሳል የሚሉ ሌሎች ሁለት ክሶችም ተመስርተውባቸዋል። ዘጋቢያችን ካትሪን ጊብሰን ከተወካዮች ምክር ቤት ያጠናቀረችው ዘገባ አለ። አዳነች ፍሳይ ታቀርባለች። ዶናልድ ትራምፕ የሀገሪቱን ህገ መንግስት ለማክበር መሐላ እንደ ፈጸሙ ነው ህጉን የጣሱት ይላሉ ዲሞክራት የምክር ቤት አባላት። ዲሞክራቱ የከነቲከት ተወካይ ሴኔተር ሪቻርድ ብሉመንተል ያብራራሉ። የገንዘብ አከፋፈሉን ህግ ከአለምንም ሀፍሬት በግልጽ ጥሰውታል። የገንዘብ አከፋፈሉ ህግ በህዝብ ለተመረጡ ባለሥልጣኖች ከውጭ ሀገራት የሚከፈላቸውን ገንዘብ ምክር ቤት እንዲያጸድቀው ይጠይቃል። ዲሞክራቶቹ ታዲያ ትራምፕ በውጭ ሀገራት ካሉት የንግድ ተቋማት ስለሚያገኙት ገንዘብ በግልጽ አላሳወቁም ይላሉ። አሁንም ሴኔተር ብሎመንተሮ ስለማናውቀው ነገር ልንፈቅድ አንችልም። ዶናልድ ትራምፕ የደበቁትን ልንፈቅድ አንችልም። ፕሬዝደንት ትራምፕ በዓለም ዙሪያ ካሏቸው የንግድ ተቋማት ጋር በተያያዘ ሊኖር ስለሚችለው የጥቅም መጋጨት ሦስት ክሶች እንዲመሰረቱ አድርጓል። ዲሞክራቱ የኒው ሜክሲኮ ተወካይ ሴኔተር ታም ዩዳው ፕሬዚደንት ትራምፕ መሰረት ያደረጉት የአሜሪካን ህዝብ ጥቅም ሳይሆን የራሳቸውን ጥቅም አለመሆኑን እንዴት ልናውቅ እንችላለን? ክሱን በመመስረት ተግባር የረዱት ጠበቃ ኤሊዛቤት ዋይደር መፍትሄው ቀላል ነው ይላሉ። የሚያገኙትን ገንዘብ በሚመለከት ሁሉንም ወይም ምንም አይነት ውሳኔ አይደለም ማድረግ ያለባቸው፣ ህጉን መከተል ብቻ ነው። ገንዘቡን ከመቀበላቸው በፊት ለምክር ቤቱ ማሳወቅ ይኖርባቸዋል። እሳቸው ግን ይህን አላደረጉም። ትራምፕ ግን የእሳቸው የንግድ ተቋማት ከፕሬዚዳንትነት ስልጣናቸው ጋር አይቃረኑም የሚል ምላሽ ብዙውን ጊዜ በትዊተር ሲሰጡ ቆይተዋል። በአንድ የገንዘብ አከፋፈል ክስ ላይ ክስ የመሰረቱት ጠበቃ ሴት ባረት ተልማን ህጉ ትራምፕን አይመለከትም ይላሉ። ከውጭ ሀገር ጋር ወይም የውጭ ሀገር ባለቤትነት ካለው የንግድ ተቋም ጋር መስራት ከገንዘብ አከፋፈሉ ህግ ጋር አይገናኝም። ከሳሶቹ ሊወጡት የማይችሉት ትልቅ ልጠጣ ነው። ዴሞክራቱ የኒውዮርክ ተወካይ ጄሪ ናድለር በበኩላቸው የገንዘብ አከፋፈል ህግን በሚመለከት ከዚህ ቀደም የተሞከረ ነገር የለም፣ ምክንያቱም እስካሁን ባለው ጊዜ ይህን ህግ ወደ መፈተን ለመጠጋት እንኳ የሞከረ ፕሬዚደንት የለምና። ሴት ፓረት ተልማን የዲሞክራቶቹ አላማ ፕሬዚደንት ትራምፕ የግብር አከፋፈል ሰነዶቻቸውን እንዲያቀርቡ ማድረግ ነው ይላሉ። ከዚያ ቀጥሎ ደግሞ በፕሬዚዳንቱ ላይ አጠቃላይ ክስ መመሰረት መሆኑን ጠበቃው አውስተዋል።